ተከታዩ መሰናዶ ንግድና ምጣኔ ሀብት። የዋጋ ግሽበቱን ለመቆጣጠር ጦርነት ማቆም ብቸኛ መፍትሄ መሆኑን አንድ ባለሙያ ገለጹ። በኢትዮጵያ የተከሰተውን የዋጋ ግሽበት ለመቆጣጠር ለስንዴና ለዘይት ግዥዎች ከሚደረግ ማበረታቻ ጀምሮ መንግስት እየወሰድኳቸው ነው የሚላቸውን እርምጃዎች በየጊዜው ይፋ በማድረግ ላይ ይገኛል። ይሁን እንጂ አሁን ያለው የኑሮ ውድነት በኢትዮጵያ ታይቶ የማይታወቅ ነው የሚሉት የምጣኔ ሀብት ባለሙያው ዶክተር ጉቱ ቴሶ እርምጃዎቹን በዝርዝር በመተቸት መንግስት ሁሉን ነገር እርግፍ አድርጎ ትቶ ሰላም በማስፈኑ ላይ ቢያተኩር ይሻለዋል ሲሉ ምክረ ሀሳብ ለግሰዋል። ዶክተር ጉቱ ቴሶን ያነጋገራቸው ደረጀ ደስታ ነው። ለዛሬ የንግድና ምጣኔ ሀብት መሰናዶ እንደሚከተለው ይቀርባል። ዶክተር ጉቱ ቴሶ አሁን በኢትዮጵያ ያለውን የኑሮ ውድነት ከየትኛውም ዘመን ጋር የሚወዳደር አይደለም በማለት ይገልጹታል። ኢትዮጵያ ውስጥ ያለው የኑሮ ውድነት ከጊዜ ወደ ጊዜ ያለው ጭማሪው ደግሞ ጤናማ ሊባል የሚችል ወይ ደግሞ ጨምሯል ብለንም በተወሰነ ጊዜ እና ገደብ ውስጥ ተመልሶ ይስተካከላል የምንለው ነገር የማይሆንበት አካሄድ ይዞ ነው እየተንቀሳቀስ ያለው እና በተለይ መካከለኛ ገቢና በአነስተኛ የኖሮ ደረጃ ላይ ያሉትን የመንግስት ሰራተኞችን፣ የቀን ሰራተኞችን፣ ኢንፎርማል የሆነ ሌበር ውስጥ ያሉትን አካላትን ሁሉ መኖር እስከሚያቅታቸው ድረስ አድርሷል ነው። ከሁሉም ይልቅ የፍጆታ እቃዎች ሰው ቤቱ ድረስ የሚጠቀማቸው ምርቶችን ከውጭ ሀገር የሚገቡ ሀገር ውስጥ የሚመረቱት ልዩነት በሌላቸው አይነት ከልክ በላይ እየጨመረ ያለበት ሁኔታ ነው ያለው እና ይህ እንግዲህ አሳሳቢና አስቸጋሪ ብሎም በኢትዮጵያ ደረጃ አስደንጋጭ ሊባል የሚችልበት ሁኔታ ውስጥ ነው ያለ ነው። የኢትዮጵያ የገንዘብ ሚኒስቴርና ተጠሪ ተቋማት ሰሞኑን ባቀረቡት የዘጠኝ ወራት ስራ አፈጻጸም ግምገማ ሪፖርት ላይ መንግስት የዋጋ ንረቱን እና ግሽበቱን ለመቆጣጠር እየወሰድኩ ነው ያላቸውን እርምጃዎች ይፋ አድርጓል። ከእነዚህ ውስጥ የምግብ ሸቀጦችን ያለ ውጭ ምንዛሪ በፍራንኮ ቫሉታ እንዲገቡ የምግብ ዘይትና የሶስት መቶ ሀያ ሺ ቶን ስንዴ የመሳሰሉትን የግዢ ስምምነት ማካሄዱን አስታውቋል። ዶክተር ጉቱ እነዚህ ጥሩ እርምጃዎች ናቸው ይላሉ። እንግዲህ እነዚህ ሁሉ የሚበረታቱ የሚደገፉ ጥሩ ነው ሊባሉ የሚችሉ ናቸው። መንግስትን መውሰድ ካለባቸው እርምጃዎች ውስጥ ሊጠቀሱ የሚችሉ ናቸው። እነዚህና በተሻለ መጠን፣ በተሻለ አቅም እነዚህ ሁሉ ነገር ቢደረጉ ይጠቅማሉ የሚል ሀሳብ አለኝ። ይሁን እንጂ እነዚህ እርምጃዎች ለውጥ ሊያመጡ የሚችሉ አይደሉም የሚሉት ዶክተር ጉቱ ምክንያቱን እንደሚከተለው ያብራራሉ። አንደኛ ደረጃ እነዚህ የወሰዳቸው እርምጃዎች ትርጉም ያለ ለውጥ ሊያመጡ የሚችሉም አይሆን። በፍራንኮ ቫሉታ ምርት ከውጭ ሀገር ይግባ ሲባል ውጭ ሀገር ምንዛሪ ያለው ሰው ወይ ደግሞ ነዋሪ ሊሆኑ ይችላል፣ የውጭ ሀገር ዜጋ ዜጎቻችን ሊሆኑ ይችላል። ኢቨን ሁኤቨር ነጋዴ ቢሆን ያን ውጭ ሀገር ያለው ምንዛሬውን እቃውን አስገብቶ ገዝቶበት ወደ ሀገር ውስጥ ያመጣ እንዴት አድርጎ ነው ዶላሩን መልሶ ሊያገኝ የሚችሉ የሚለው ነገር ወስ ይዞ የመጣው ወደ እቃ ቀይሮ ያመጣው የውጭ ሀገር ምንዛሪ እንዴት አድርጎ ነው በሀገር ውስጥ ኢንቨስትመንት እኳ አፈሳለሁ ቢል ምን ያክል ተጠቃሚ ይሆናል? አሁን ሀገር ውስጥ ባለው ነባራዊ የኢንቨስትመንት ሁኔታ ያለው የኢንቨስትመንት ምቹ ሁኔታ ያለው የኢንቨስትመንት ቢሮክራሲ ያለው ስር የሰደደ እና ፍሬ ያፈራ ሙስናና ኪራይ ሰብሳቢነት እያለ ምን ያክል ተጠቃሚ ይሆናሉ የሚለው የፍራንኮ ቫሉታውን ስኬታማነት በትልቁ ጥያቄ ውስጥ የሚያስገቡ ነገር ይሆናሉ የሚል ነው። ዶክተር ጉቱ፣ መንግስት ከውጭ ሀገር ገዝቼ አስገባለሁ የሚለው የምግብ ዘይት ቁጥር በአገሪቱ ከዘይት ፈላጊው ህዝብ ቁጥር ጋር ፈጽሞ የሚገናኝ አይደለም አይደለም ይላሉ አንድ ወቅት ላይ የተገለጡ ብናይ በጣም የሚያሳፍር ቁጥር ነው በነፍስ ወከፍት አንድ ተኩል ሊትር ሊደርስ እንኳን የማይችል የዘይት መጠን ነው አንድ ጊዜ መንግስት ያሳወቀው በጣም ነው አሁን ጥሩ ጊዜ ወደ ደቡብ ኢትዮጵያ የተላከው የዘይት መጠን ተብሎ የተገለጸው አስር ሚሊዮን ሊትር ነው በደቡብ ኢትዮጵያ የሚኖሩ ኢትዮጵያ ህዝብ ብዛት ስንት ነው የሚለው ነገር ብታይ የሚገርም ነው ለሪፖርትም እንኳ ያልሆነ ቁጥር ነው። እና ስለዚህ በነዚያ ነገሮች የተሳካ የኑሮ ውድነቱን ማስተካከል ይቻላል ብሎ ማሰብ እንደ አንድ ባለሙያ ሳያ አይመስለኝ። የሚገባው የምርት መጠን ከኢትዮጵያ ህዝብ ፍላጎት አንጻር ሲታሰብ በቂ አይደለም የሚል ነው። መንግስት የአገር ውስጥ የምርት ፍጆታን ለመሸፈን በምግብ ራስን ለመቻል በሂደት ስንዴ ለማምረት መነሳቱን እና እስከዚያው ድረስ ከውጭ የስንዴ ግዢ መፈጸሙን አስመልክቶ በተደጋጋሚ በሚሰጠው መግለጫ ያስታውቃል። ዶክተር ጉቱ ቴሶ ግን በስንዴ ጉዳይ ላይ የተለየ አስተያየት ያላቸው መሆኑን መሆኑን ይገልጻሉ። ህዝብ ስንዴ የሚበላው ጥቂት ህዝብ እንደሆነ መገንዘብ ያስፈልጋል። ዳቦ ገዝቶ የሚበላ ኢትዮጵያ ህዝብ ስንት ነው የሚለው ነገር ነው። በእያንዳንዱ ገጠር ምሳሌ ወስድን ከተመለከተን ቦረና ነው የተራበው፣ ቦረና ነው ኑሮ የተወደደበት። ጉጂ ነው የተራበው፣ ጉጂ ነው ኑሮ የተወደደበት። ምስራቅ ባሌ ነው የሶማሌ ክልል ነው። እዚህ ምስራቅ ሸዋ ነው። እንደገና ደግሞ ወደ ሰሜኑ ጦርነት በጎዳባቸው በአፋርና በማማራ ክልል ነው። በአማራና በትግራይ ክልል ባሉ ድንበሮች ናቸው። እነዚህ ስንዴ የሚጠቀሙት የህዝቦታን የምግብ ባህሪያቸው እንኳ ስንዴ ከመጠቀም ጋር የሚገናኙ ነገሮች በጣም አነስተኛ ነው። የስንዴው መጠን አነስተኛ ከመሆነው ማልፎ የስንዴ የአመጋገብ ስርዓቱ ከዛ ጋር ያልተገናኙ ሰዎች አሉ እና ኑሮን ማረጋጋት ይቻላል ብሎ ሀሳብ ሊያስቸግር አሁን የተወደደ ዋጋ ኮ ቡና ነው የተወደደው ስኳር ነው። የተወደደው ጤፍ፣ የተወደደው በቆሎ፣ የተወደደው ጨው ነው። የተወደደው የምግብ ዘይት ነው። የተወደደው ትራንስፖርት ነው። የተወደደው የቤት ክራይ ነው። እነዚህ ነገሮች ማዕከል ያላረገ እነዚህን ያልዳሰሰ የኑሮ ውድነቱን መቅረፍ ሊቻል ይችላል የሚለው እምነት የለኝም። እንግዲህ መንግስት ከገለጻቸው ውጭ እያደረግኳቸው ነው ከሚላቸው ውጭ፣ በእርስዎ እምነት ሊደረጉ ይገባቸዋል መደረግ አለባቸው የሚሏቸው መሰረታዊና ዋና ዋና ነገሮች ምንድን ናቸው? ከተናገርኩት አንጻር ሀገርን ሊመራ ከሚችሉ ግዙፍ ከሚባሉ የፖሊሲ ስትራቴጂ አንጻር በዚህ ጊዜ መንግስት ሊያደርጋቸው ያልኩትና ስቻለው፣ ከዛ በላይ የማድረግ አቅም የለውም የኢትዮጵያ መንግስት አሁን ማድረግ የምችለው አንድና አንድ ነው። ለገባንበት ውስብስብ ችግር፣ ለኑሮ ውድነቱ፣ ለስራ አጥነቱ፣ ከቁጥጥር ውጪ እየሆኑ ለመጡት የምጣኔ ሀብት ሁኔታዎች አንደኛ ምክንያት፣ ሁለተኛ ምክንያት እና ሶስተኛው ምክንያት አንድ ናቸው። እነሱም በሀገሪቷ ውስጥ ጦርነት እየተስፋፋ መምጣቱ፣ ሰላምና መረጋጋት በመጥፋቱ ነው። ሰላምና መረጋጋት ሲኖር ኢንቨስትመንት ይኖራል። ዜጋ በሰላም ወጥቶ መግባት ይችላል። ማረስ ይችላል። መነገድ ይችላል። መሸጥ ይችላል። መግዛት ይችላል። የመንግስት አንዱ ድርሻም የተስተካከለ የማክሮ ኢኮኖሚ ገበያን መሰረት ያደረገ እንቅስቃሴ እንዲኖረው ካስፈለገ መንግስት የመቆጣጠር ጨዋታ ነው፣ የዳኝነት ጨዋታ ነው የሚጫወተው። አንድ ውስጥ ደግሞ ሰላምን የማስፈን አሁን ያወራን ባለንበት ሰሜኑ ሀገራችን ክፍል ኮምፕሊት ሰላም የለውም። ምዕራብ ከመሀል ሀገርም ወደ ሰሜን ሸዋ መሄድ እስከማይቻል ወደ ምዕራብ ሸዋ መሄድ እስከማይቻል ወደ ምስራቅ ሸዋ ፈንታሌ አካባቢ ሄዶ መመለስ እስከማይቻል ወደ ጉጂ ቦረና መሄድ እስከማይቻል ወደ ወለጋ ኢሉባቦር መሄድ እስከማይቻል ደረጃ እነዚህ ሁሉ ከገበያ ውጭ ሆኖ እነዚህ ሁሉ ከምርት ####سلسلة ويتشي وغلوكان كاف... ፍሪ የሆነ የገበያ ጨዋታ ውጭ ሆኖ ገበያን ማረጋጋት የምጣኔ ሀብቱን ማስተካከል ቀላል ላይሆን ይችላል እና እኔ መንግስት ሌሎ ነገሮችን ሁሉ እርግፍ አድርጎ ሰላም በማስፈኑ ላይ መረጋጋትን ከመፍጠር አንጻር በህዝብ ለህዝብ መካከል ያለው መስተጋብር የተሻለ ሰላማዊና የተሳለጠ እንዲሆን ማድረግ ላይ ትኩረት ቢያደርግ ሌሎቹ ነገሮች በማይነር ሊባል በሚችል የማክሮ ኢኮኖሚ ሊስተካከሉ የሚችሉ ነበሩ፣ ግን የአንበሳውን ድርሻ የያዘውን ነገር ውጭ ትተን ሌላ ነገር ላይ ትኩረት ብናደርግ ሊወስደን የሚችለው ርቀት ብዙም አይሆንም። የምጣኔ ሀብት ባለሙያውንና የኦሮሚያ ምጣኔ ሀብት ባለሙያዎች ማህበር ፕሬዚደንት ዶክተር ጉቱ ቴሶን ለሰጡን አስተያየት አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።